በኢትዮጵያ በኮሮና ተህዋሲ የተያዙ ሰዎች ከተገኙ ጀምሮ መንግስት ካሳለፋቸው ውሳኔዎች አንዱ ትምህርት ቤቶች ተዘግተው ተማሪዎች በቤታቸው እንዲውሉ የሚለው ቀዳሚው ነው። መንግስት የዚህን አደገኛ ተስፋፊ ተዋሲ መዛመት ለመግታት ይህንን ሲወስን በተለይ የከፍተኛ ትምህርት ተቋማት ተማሪዎች ከአስተማሪዎቻቸው ጋር እንዴት እየተገናኙ ይሆን? የሚላኩልን ነገሮች አሉ። በቴሌግራም ላይ እነሱን ነገሮች እየሰራን አሳይመንቶች፣ የሚነበቡ ነገሮች ይልኩልናል። እነሱ እነሱን እየሰራን እስቲ እቺን 15 ቀን በእንደሱ እየሰራን ያለ ነው። ያው የተዳከመ ነው፣ እንደ እንትን አደለም። ከአስተማሪዎቹ ጋር አንገናኘም። ሰፈር ከመውል አልባሌ ቦታ ከምውል ብዬ በጓ አድራጎት ጋብቻ ያለው ቀይ መስቀል ማለት ነው። ከተለያዩ ዩኒቨርሲቲዎች የማስተርስ ዲግሪ የምትማረው ወጣት ደግሞ ሁኔታውን እንዴት አስረዳለች። ለምሳሌ አዲስ አበባ ዩኒቨርሲቲዎች ብዙ ኢሜል ልከውልን ነበረ፣ ግን ምንም ዳውንሎድ ለማድረግ የሚያስችል የኢንተርኔት ስኔ የለም፣ አቅም የለውም። መጽሐፉ ትልልቅ ናቸው። እሱን ለመማር ደግሞ በጣም ያዳግታል። ራሱን ችሎ ሆኖም ግን እያገዙን ነው። ትምህርትን በኢንተርኔት ታግዞ መስጠት ብዙም የተለመደ ባለመሆኑ የኤሌክትሮኒክስ ትምህርት እንዲህ ባለው አስቸጋሪ ጊዜ አማራጭ መሆን እንዳልቻለ የሚናገሩት ተማሪዎቹ የኢንተርኔቱ ያልተሳለጠ አገልግሎትም ቤት ሆነው ለመማር ባላቸው ፍላጎት ላይ ጫና ማሳደሩንም ይገልጻሉ። በቴሌግራም እንጂ እንደዚህ በኢሜይል ምናምን ተጠቅሙ ማለት እነሱ የሚያሰቡት አይመስለኝም። ይህንን ለማድረግ አላሰቡትም። ጭራሽ መንግስት በተለይ አንደኛና ሁለተኛ ደረጃ እንዲሁም የመሰናዶ ትምህርት ወይም በጠቅላላ ትምህርት ገበታ ላይ ያሉት ተማሪዎች በቤታቸው ያለውን መጽሐፍ እንዲያነቡ በሬዲዮና ቴሌቪዥን እንዲማሩ የተቻለውን ማድረጉን የትምህርት ሚኒስቴር የሕዝብ ግንኙነት ኃላፊ ወይዘሮ ሀረጓ ማሞ ይናገራሉ። ተማሪዎች በተለይ በእጃቸው ያለውን ማቴሪያል እንዲያነቡበት እንዲጠቀሙበትም ጭምር ነው አድቫይዝ የምናደርገው እንዲሁም ደግሞ በትምህርት በሬዲዮ በየክልሎቹ ስላለ በዛ ፕሮግራም ወጥቶ እየተሰጠ እንዳለም ነው አሁን እኛና እንትን የምንለው። ሆኖም ግን ምናልባት የትምህርት በሬዲዮ እንዲሁም ደግሞ የትምህርት ቴሌቪዥንን በአካባቢያቸው ማይደርስ የማያገኙ ተማሪዎች ካሉ ግን በቤታቸው ሆነው የራሳቸውን ማቴሪያል ቴክስቡካቸውን እና አጋዥ መጽሐፎቻቸውን እያነበቡ ከትምህርት ስርዓቱ ውጭ እንዳይሆኑ ሆኖ እንዳይቆዩ ነው የሚፈልገውና በዚህ መሰረት ነው ተማሪዎችን ወደ ቤታቸው እንዲገቡ ያደረግነው ማለት ነው። የከፍተኛ ትምህርት ተቋማት ተማሪዎች ወደ የመጡበት አካባቢ እንዲመለሱ የተላለፈውን ውሳኔ ተከትሎ ዩኒቨርሲቲዎች ተማሪዎቻቸውን ለመሸኘት ዝግጅት እያደረጉ ነው። የማታ የቅዳሜና እሁድ ተማሪዎችን በቀጣይ የቫይረሱ ሁኔታ መፍትሄ ካገኘ ተቋሞቻቸው የማካከሻ ትምህርቶችን እንደሚሰጧቸው ከወዲሁ እያሳወቁ መኖራቸውንም ያነጋግ ሊነጋገር ናቸው ተማሪዎች ይገልጻሉ። መካካሻ እንሰጣለን ያሉሉ አዲስ አበባዎች በሳምንት አራት ቀን ነበር የምንማረው የማስተር ተማሪ ስለሆንኩኝ፣ ግን አሁን ሁለት ሁለት በቀን ሁለት ክላስ እየተማርን አስራ አራት ቀን እንድናካስ አንድ ወር ስኬጅል አስተካክለውልናል። ጠዋትና ማታ አንድ ትምህርት ካቻፕ እንድናደርግ ለማድረግ አስበዋል። እንግዲህ ምን ያህል ተግባራዊነት ይሆናል፣ እንግዲህ ከሀያ ቀን በኋላ የምናየ ይሆናል። ግን ያው ይህ ራሱ ማሰባቸው አንድ ትልቅ ነገር ነው ብዬ አስባለሁ። የሬዲዮና ቴሌቪዥን ትምህርት ሊያገኙ በማይችሉት አብዛኛዎቹ የኢትዮጵያ ገጠራማው ክፍል ተማሪዎች ያላቸውን ማንኛውንም የትምህርት መጽሐፍ እንዲያነቡ ይጠበቃል የሚሉት የትምህርት ሚኒስቴር የህዝብ ግንኙነት ኃላፊ ወይዘሮ ሀረጓ ማሞ፣ ይህ ሲባል ተማሪዎቹ ከመምህራኑና ትምህርት ቤት ያገኙት የነበረውን እውቀት እንዲጨብጡ ይጠበቃል ማለት አለመሆኑንም አስታውቀዋል። ሙሉ ተማሪዎች ማለት መምህራንን ተክቶ ይሰራል ማለት አይደለም። በሚከፈትበት ጊዜ ተማሪው አዲስ ሆኖ መምጣት የለበትም። የተከታተለውን ነገር በሪቪዥን መልክን መምህራንም የክፍሎች ሲገቡ ያንኑ መሰረት አድርገው ደጋግበው በሚያስተምሯቸው ሰዓት ወደ ተማሪ በቂ የሆነ እውቀት እንዲይዙ ያደርጋቸዋል ማለት ነው እና ሙሉ በሙሉ ተክቶ ይሰራል ማለት ሳይሆን እንደው ከምችሉ ውጪ እንዳይሆኑ ግን ስጋት ያደርጋል ከሚል መነሻ ነው። ለዲደብሊው ለተጠናቀረው ዘገባ ሰለሞን ሙጬ ነኝ ከአዲስ አበባ